መጽሐፈ ዜና መዋዕል ካልዕ ምዕራፍ ሰላሳ ለእስራኤልም አምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ መናሴ ደብዳቤ ጻፈ። ካህናቱም በሚበቃ ቁጥር ስላልተቀደሱ፣ ሕዝቡም ገና በኢየሩሳሌም ስላልተሰበሰቡ በጊዜው ያደርጉት ዘንድ አልቻሉምና፣ ንጉሡና አለቆቹ፣ የኢየሩሳሌምም ጉባኤ ሁሉ በሁለተኛ ወር ፋሲካውን ያደርጉ ዘንድ ተመካክረው ነበር። ነገሩም ለንጉሡና ለጉባኤው ሁሉ ዐይን መልካም ነበር። እንደ ተጻፈም በብዙ ቁጥር አላደረጉም ነበርና የእስራኤልን አምላክ የእግዚአብሔርን ፋሲካ በኢየሩሳሌም ያደርጉ ዘንድ እንዲመጡ ከቤርሳቤህ ጀምሮ እስከ ዳን ድረስ ለእስራኤል ሁሉ አዋጅ እንዲነገር ወሰኑ። እንደ ንጉሡም ትእዛዝ መልእክተኞቹ እንዲህ የሚለውን የንጉሡንና የአለቆቹን ደብዳቤ ይዘው ወደ እስራኤልና ወደ ይሁዳ ሁሉ ሄዱ። የእስራኤል ልጆች ሆይ፣ እግዚአብሔር ከአሦር ነገሥታት እጅ ወዳመለጠ ቅሬታችሁ እንዲመለስ ወደ አብርሃምና ወደ ይስሐቅ፣ ወደ እስራኤልም አምላክ ተመለሱ። እናንተም እንደምታዩ የተፈቱ እስኪ ያደርጋቸው ድረስ የአባቶቻቸውን አምላክ እግዚአብሔርን እንደ በደሉ እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። አባቶቻችሁም እንደ ነበሩ አንገተ ደንዳና አትሁኑ፣ እጃችሁንም ለእግዚአብሔር ስጡ፣ ለዘላለም ወደ ተቀደሰው ወደ መቅደሱ ግቡ፣ ጽኑ ቁጣውም ከእናንተ እንዲመለስ አምላካችሁን እግዚአብሔርን አምልኩ። አምላካችሁም እግዚአብሔር ቸር መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁንና ልጆቻችሁ በማረኳቸው ፊት ምሕረትን ያገኛሉ፣ ደግሞም ወደዚህች ምድር ይመለሳሉ። መልእክተኞቹም ከከተማ ወደ ከተማ በኤፍሬምና በምናሴ አገር እስከ ዛብሎን ሄዱ። እነዚያ ግን በንቀት ሳቁባቸው፣ አፌዙባቸውም። ነገር ግን ከአሴርና ከምናሴ ከዛብሎንም አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌምም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔር ቃል የሆነውን የንጉሡን እና የአለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በይሁዳ ላይ ሆነ። በሁለተኛውም ወር የቂጣውን በዓል ያደርግ ዘንድ እጅግ ታላቅ ጉባኤ የሆነ ሕዝብ በኢየሩሳሌም ተከማቸ። ተነስተውም። በኢየሩሳሌም የነበሩትን መሠዊያዎችና ለጣዖታት የሚያጥኑበትን ዕቃ ሁሉ አስወገዱ፣ በቄድሮንም ወንዝ ጣሉት። በሁለተኛውም ወር በአሥራ አራተኛው ቀን ፋሲካውን አደረጉ። አረዱ። ካህናቱንና ሌዋውያኑም አፈሩ፣ ተቀደሱም። ወደ እግዚአብሔርም ቤት የሚቃጠል መሥዋዕት አመጡ። እንደ እግዚአብሔርም ሰው እንደ ሙሴ ሕግ በሥርዓታቸው ቆሙ። ካህናቱም ከሌዋውያን እጅ የተቀበሉትን ደም ይረጩ ነበር። በጉባኤውም ያልተቀደሱ እጅግ ሰዎች ነበሩ። ስለዚህም ሌዋውያን ለእግዚአብሔር ይቀድሷቸው ዘንድ ንጹሓን ላልሆኑ ሁሉ ፋሲካውን ያርዱላቸው ነበር እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከኢሳኮርና ከዛብሎን ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ። በኢየሩሳሌምም ተገኝተው የነበሩ የእስራኤል ልጆች የቂጣውን በዓል በታላቅ ደስታ ሰባት ቀን አደረጉ። ሌዋውያኑና ካህናቱም በዜማ ዕቃ ለእግዚአብሔር እየዘመሩ ዕለት ዕለት እግዚአብሔርን ያመሰግኑ ነበር። ሕዝቅያስም በእግዚአብሔር አገልግሎት አስተዋያዎች የነበሩትን ሌዋውያንን ሁሉ ያጽናና ነበር። የደኅንነትንም መሥዋዕት እያቀረቡ የአባቶቻቸውንም አምላክ እያመሰገኑ ሰባት ቀን በዓል አደረጉ። የይሁዳም ንጉሥ ሕዝቅያስ ስለ ቁርባን ሺህ ወይፈኖችና ሰባት ሺህ በጎች ለጉባኤው ሰጥቶ ነበርና፣ አለቆቹም ሺህ ወይፈኖችና አስር ሺህ በጎች ለጉባኤያቸው ሰጥተው ነበር። ካህናቱም እጅግ ብዙ ተቀድሰው ነበርና፣ ጉባኤው ሁሉ እንደገና ገና ሰባት ቀን በበዓል ያደርጉ ዘንድ ተመካከሩ። በደስታም እንደ ገና ሰባት ቀን በዓል አደረጉ። የይሁዳም ጉባኤ ሁሉ፣ ካህናቱና ሌዋውያን፣ ከእስራኤልም የመጡ ጉባኤ ሁሉ የመጡትንና በይሁዳ የኖሩት እንግዶች ደስ አላቸው። በኢየሩሳሌምም ታላቅ ደስታ ሆነ። ለእስራኤልም ንጉሥ ከዳዊት ልጅ ከሰሎሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አልተደረገም ነበር። ካህናቱና ሌዋውያኑም ተነሥተው ሕዝቡን ባረኩ። ድምፃቸውም ተሰማ፣ ጸሎታቸውም ወደ ቅዱስ መኖሪያው ወደ ሰማይ አረገ።